jou የኢንተርኔት አገልግሎት የተቋረጠባቸው አጋጣሚዎች በገቢውና በትርፉ ላይ ተጽዕኖ አላሳደሩም ብሏል። ኢትዮ ቴሌኮም በዚህ የኢትዮጵያ ዓመት የመጀመሪያ ስድስት ወራት ብቻ 11 ነጥብ 91 ቢሊዮን ብር ያልተጣራ ትርፍ ማግኘቱንም አስታውቋል። ካለፈው ዓመት ጋር ተመሳሳይ ጊዜ ጋር ሲነጻጸርም ገቢውና ትርፉ ከፍተኛ መሻሻል የታየበት መሆኑን የኢትዮ ቴሌኮም የኮርፖሬት ኮሚኒኬሽንስ ስራ አስኪያጅ አቶ አብዱራሂም አህመድ ለቪኦኤ ገልጸዋል። እስክንድር ፍሬው ነው ኃላፊውን ያነጋገራቸው። ኢትዮ ቴሌኮም ሰሞኑን ባወጣው መግለጫ እንዳመለከተው ባለፉት ስድስት ወራት አበረታች ውጤት ተገኝቷል። በ2009 የበጀት ዓመት የመጀመሪያ ስድስት ወራት ብቻ ከ15 ቢሊዮን ብር በላይ አጠቃላይ ገቢ ማግኘቱን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም የ17 በመቶ እድገት መመዝገቡን የጠቆመው በእነዚሁ ስድስት ወራት የተገኘው ያልተጣራ ትርፍ ደግሞ 11.91 ቢሊዮን ብር መሆኑን የኩባንያው የኮርፖሬት ኮሚኒኬሽንስ ስራ አስኪያጅ አቶ አብዱራሂም አህመድ በስልክ ለአሜሪካ ድምፅ ተናግረዋል። ይህም ከ2008 ተመሳሳይ የበጀት ወቅት ጋር ሲነጻጸር የ18 በመቶ እድገት እንደሚያሳይ አመልክተዋል። አብዛኛው ገቢና ትርፍ ከተንቀሳቃሽ ወይም ከሞባይል ስልክ አገልግሎት የተገኘ መሆኑንም አቶ አብዱራሂም አስታውሰዋል። እሳቸው እንዳስረዱት ከሌሎች አገልግሎቶች የተገኘው ትርፍም እድገት የታየበት ነው። በኢትዮጵያ ተከስቶ የነበረውን አለመረጋጋት ተከትሎ የኢንተርኔት በተለይም የሞባይል ዳታ አገልግሎት የተቋረጠባቸው አጋጣሚዎች ነበሩ። ሁኔታው በተለይ ከኢንተርኔት አገልግሎት በተገኘው ገቢ ላይ ተጽዕኖ አሳድሮ እንደሆነ የጠየኳቸው አቶ አብዱራሂም ተከታዩን መልሰዋል። እንግዲህ አሁን ገቢውንም ትርፉንም ስናይ አጠቃላይ ከአጠቃላይ አገልግሎት ገቢ አስራ አምስት ነጥብ ስድስት አራት ቢሊዮን ገቢ አጠቃላይ ማለት ነው። ከመደበኛ ከሞባይል ከዳታ እና ኢንተርኔት እንዲሁም ከመደ ከኢንተርናሽናል የተገኘ ገቢ ማለት ነው። ትርፍ ስናይ የትርፍ ማለት እንግዲህ ሌሎች ተቀናሾች አሉ። ኤቢትዳ የሚባል ታክስ፣ እነዚህ ዲፕሪሲዬሽን የመሳሰሉት ከእነሱ በፊት የተገኘ ግብርን የመሳሰሉ ተቀንሰው ማለት ነው ተቀንሰው አስራ አንድ ነጥብ ዘጠኝ አንድ ቢሊየን ነው የስድስት ወር ገቢ እና ይሄ አሁን እንደውም ከ በተመሳሳይ ቅድም እንዳልኩት ተመሳሳይ ጊዜ ከባለፈው ጋር ስና ስናነጻጽረው የአስራ ስምንት በመቶ እድገት አለው። ይሄ እና እድገቱ ላይ ነው ያለው እድገት ነው ያለው እና ምንም ተጽዕኖ ያሳደረው ነገር የለም። በዘርፍ በሰርፍ ከፋፍላችሁ ያስቀመጣችሁትም አለ ለምሳሌ ከሞባይል አገልግሎት የተገኘ ከመደበኛ ስልክ ከኢንተርኔት የሚሉ እና በተለይ ኢንተርኔትን በተመለከተ ካለፈው ዓመት ጋር ሲነጻጸር የቀነሰበት ሁኔታ የለም። አሁ እንዳልኩ ነው። አሁን ከሞባይል አገልግሎት የሰባ አራት ነጥብ አምስቱ በመቶ ከአጠቃላይ ገቢው ከሞባይል የተገኘ ነው ከኢንተርኔት ደግሞ አስራ አራት በመቶ የተገኘ ነው ከዓለም አቀፍ አገልግሎት ደግሞ ወደ ሰባት በመቶ ያህል ነው የተገኘው። ና ይህንንም እንዳጠቃላይ ስናየው ከፋፍለንም በየዘርፉ እድገት አለው። እነዚህ እድገት አጠቃላይ ተደምሮ ነው ገቢው ላይ የ አስራ ሰባት በመቶ እድገት ያሳየው ጭማሪ ማለት ነው። ስለዚህ ኢንተርኔቱን ቢሆንም ካለፈው ዓመት ከነበረው የተሻለ ገቢ ነው ያስገኘው። ኢትዮጵያ ውስጥ ቴሌኮም በመንግስት ብቻ በመያዙ ሊሰጥ በሚችለው የአገልግሎት ጥራት እና ስፋት መጠን ላይ ተጽዕኖ ማሳደሩን የሚገልጹ ወገኖች አሉ። ይሄንን እንዴት ያዩታል? ይሄ እንግዲህ አባባል ነው፣ በተለያዩ ባለፉት አመታት ጭምር ሲባል የነበረ ነው። ነገር ግን መሰረታዊ መሬት ላይ ያለውን አፈጻጸም ብንመለከተው ከዚህ የተለየ ነው። እንደ አንድ ምሳሌ ወስደን ብናይ በአፍሪካ የአፍሪካን እናይ በተመሳሳይ መልኩ ዋናው ልዩ የሚያደርገው ምንድን ነው? የእኛን የኢትዮጵያ ቴሌኮም አሰራር እና ፖሊሲ ኦፕሬሽኑም፣ ስትራቴጂውም ሁለት መሰረታዊ ነገሮች ይዞ የሚሄድ ነው። አንደኛው ዴቨሎፕመንት ኦብጀክቲቭ ወይም የልማት ኦብጀክቲቭ ይዞ የሚሰራ የልማት አላማ የልማት አላማ ምንለው። ሁለተኛው አላማ የንግድ ወይም የቢዝነስ በልማት አላማው ነው ወይዘር ገንዘብ ቢያስገኝም ባያስገኝም በመላው ሀገሪቱ የቆዳ ስፋት በተመሳሳይ መልኩ የቴሌኮም መሰረተ ልማትን ያስፋፋል። በአነስተኛ ገቢ ማለት ነው አሁን ቅድም የገለጽኩልን ከሁሉም ክልል፣ ክልል፣ ከተማ፣ ዞን እስከ ታች እስከ ቀበሌ ድረስ በአብዛኛው የስሪጅ አገልግሎት አሁን ተስፋፍቷል። በልማት አላማው ንግድ ወይም በቢዝነስ ኦብጀክቲቭ ደግሞ ገንዘብ የሚያስገኙ መሰረተ ልማቶችን እየዘረጋ መልሶ እዚሁ ላይ ያውላል። አሁን አፍራ አብዛኛው የአፍሪካ ሀገሮችን ብታይ የንግድና የንግድ ዓላማ ብቻ ነው ይዘው የሚሰሩት። ይሄ ደግሞ እስከ ታች አሁን እኛ ቅድም የገለጽኩለ መሬት ላይ ያለው የሀገራችን ተጨባጭ ሁኔታ መሰረተ ልማት ቤዚክ የሆነው ቴሌኮም ብቻ ሳይሆን እስኩል ኔት፣ ወረዳ ኔት፣ እነዚህ የአይሲቲ ሴንተሮች አሁን በየቀበሌው የሚሰሩ ስራዎች ከልማት አላማ ከደቨሎፕመንት ኦብጀክቲቭ ተነስተው የሚሰሩ ስራዎች ናቸው። ይሄ ሁለት አላማ ይዞ የሚሰራ በአፍሪካ ሀገር በሌሎች ሀገሮች የለው። ይሄ ምናመጣ ብለን አሁን መሰረታዊ አሁን በአፍሪካ ያለውን ሬቲንግ ብናይ ኢትዮ ቴሌኮም በአፍሪካ ሁለተኛ በአሁኑ ጊዜ ከናይጄሪያ ኤምቴ እንቀጥሎ ሁለተኛው በምን ማለት ነው? አቶ አብዱራሂም፣ በዚህ በቴሌኮም አውትሪች ወይም ስርጭት ግዝፈት፣ በግዝፈት ማለት በዚሁ በ2009 በጀት ዓመት የመጀመሪያ ግማሽ ዓመት የደንበኞቹ ቁጥር ከ52 ሚሊዮን በላይ መድረሱንም ኢትዮ ቴሌኮም አስታውቋል። ከአጠቃላይ ደንበኞቹ ውስጥ የተንቀሳቃሽ ወይም የሞባይል ስልክ ደንበኞቹ ብዛት 51 ሚሊዮን መድረሱን፣ ይህም የ11 በመቶ እድገት ማሳየቱንም ጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።